ለዚህ ኢንስቲትዩቱትም የጀርመን መንግስት ዘመናዊ የሆኑ የማስተማሪያ ቁሳቁስ በእርዳታ አበርክተዋል። የጀርመኑ ፕሬዚዳንት ፍራንክ ቫልተር ስታይናይመር በተቋሙ ከልዑኮቻቸው ጋር ጉብኝት ባደረጉበት ወቅት አቀባበል ያደረጉላቸው ዋና ዳይሬክተሩ አቶ ተሻለ በሬቻ ናቸው። በአሁኑ ወቅት ዘጠኝ ሺህ ተማሪዎች እያስተናገድን እንገኛለን። ከዚህ ከዋናው ተቋም ሌላ ተጨማሪ 15 ካምፓስ ይገኛሉ። በጥቅሉ ከ9,000 በላይ መሆናቸው ነው። ይህ ኢንስቲትዩት ከተቋቋሚ የጀመረ በተለያዩ ገጽታቸውና እንቅስቃሴዎች ከጀርመን ሕዝብና መንግሥት ጋር በተደረገው የትብብር ተግባር ተጠቃሚዎች ሆነዋል። ክብር ፕሬዚዳንት ዛሬ በእኛ መካከል በመገኘቱ ደስተኞች ነን። በተቋሙ ማህበረሰብና በሀገራችን ህዝብ ስም ለሚደረግልን የተግባር ትብብር እናመሰግናለን። በመምጣቱ እናመሰግናለን። ስለ የቴክኒክ ሙያ ትምህርትና ስልጠና ሲባል ከምን ላይ እንደሚገኝ የኢንስቲትዩቱ ምክትል ዳይሬክተር ሰይፉ ታደሰ ከረጅሙ ባጭሩ የገለጹት፣ በርካታ ዲፓርትመንቶች አሉት። ኮንስትራክሽን አለ አውቶ አለ፣ ማኑፋክቸሪንግ አለ፣ ኤሌክትሪሲቲ አለ፣ አይሲቲ አለ፣ ጋርመንት አለ። ስለዚህ እውቀትን የሚያሸጋግርበት ቴክኖሎጂን የሚያሸጋግርበት ጥቃቅንና አነስተኞችን መደገፍ የሚቻልባቸውን ሁኔታዎችን የሚፈጥር ለኢንዳስትሪውም ትልቅ ግብዓት ሊሆን የሚችል ስኪል ማንፓወር የሚወጣበት ተቋም በመሆኑ ወደፊት ጥሩ እይታ ሊኖረው እና ጥሩ ኢንካሬጅመንት ካገኘ አገሪቱን እንደ ጀርመን እንደ ጀርመን ያደጉት የሰው ኃይላቸውን አልምተው በዚህ በቴክኒካል ኤሪያ ላይ መስራት የሚገባቸውን ሰርተው ነው ያደጉት። በሪሶርስ አይደል ያደጉት። እና ስለዚህ እኛም በቀጣይ ያለን አማራጭ ለኢንዳስትሪው ትልቅ ድጋፍ፣ አግሪካልቸር ወደ ኢንዳስትሪው ሽፍት በምናደረግበት ጊዜ ተማሪው ወደፊት ከዚህ ሰልት ነው የሚወጣው በራሱ ስራን ፈጥሮ መኖር የሚችልበት ትልቅ ራዕይ ያለበት ተቋም ነው እና ይህ እንግዲህ እየተደገፈ በመንግስትም ትልቅ ትኩረት እየተሰጠው መሄድ ከቻለ ለወደፊቱ ለሀገሪቱ ትልቅ የጀርባ አጥንት ሊሆን ይችላል። የጀርመን እርዳታ እና አስተዋፅኦ ምን ገጽታ እንዳለው አቶ ሴፉ ታደሰ ያስረዱት፣ ጀርመኖች በተለያዩ ማሽኖች በእኛ አቅም መግዛት የማንችላቸውን ማሽኖች ሁሉ በእነሱ ድጋፍ ያገኘናቸው በርካታ ማሽኖች አሉ። እነዚህን ማሽኖች እንግዲህ በነጻ በእርዳታ ነው እየሰጡ ነው የከረሙት። በኤሌክትሪክ ዘርፍ ተማሪ በበኩሏ ያለውን አስተያየቷን የምትገልጽልን ተማሪ ከሚል አህመድ ትባላለች። የኤሌክትሪካል ኮሚኒኬሽን ተማሪ ነኝ፣ ሶስተኛ አመት ተማሪ። ስልጠናው ጠቃሚ ነው። ወደ ስራው አለም ያው ለጊዜው ተቀጥረህ ልትሰራ ትችል ይሆናል። የራሴ የግል ስራ ብለህ ለማለት የሆነ ነገር ስለሚያስፈልግ ያን ነገር ለመያዝ ተቀጥረህ አንደኛ የተማርኩበት አለ ማገልገል አለብኝ። ቅድሚያ የተማርኩት ስለሆነ ቅድሚያ፣ ልክ እኔ ብቁ እንደሆንኩኝ ሌላ ብቁ ዜጋ ማፍራት እፈልጋለሁ። ከዚያም በኋላ ግን የግሌ መስራት ፈልግ። ጌታቸው ተድላይ ጊዮርጊስ ለዲ ደብሊው ዘገባ ከአዲስ አበባ